Die Alem. ኦሮሚያና አማራ ክልሎች ከተቀሰቀሰው ተቃውሞ ማግስት ከሩብ ምዕተ ዓመት በላይ በስልጣን የቆየው የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ ስራ አስፈጻሚ ኮሚቴ ባወጣው መግለጫ የልማትና የዴሞክራሲ ጮራ ፈንጥቋል፣ የፖለቲካ መብቶች ህጋዊ እውቅናና ዋስትና አግኝተዋል፣ የህዝብ ተጠቃሚነት ተረጋግጧል ብሏል። እውነታው ግን ከመግለጫው እጅጉን የራቀ ይመስላል። በትናንትናው ዕለት እንኳ የአማራ ክልላዊ መንግስት የአገሪቱ ጦር እርምጃ እንዲወስድ ትዕዛዝ መተላለፉን አስታውቋል። በኦሮሚያ ክልል የሚደረጉ ተቃውሞዎች ለጊዜው ጋብ ያሉ ቢመስልም በመጪዎቹ ቀናት ግብይትን የማቆም አድማ ለማድረግ በማህበራዊ ድረገጾች ጥሪ ተበትኗል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሰጡት መግለጫ ሁላችንም እንደገና በጥልቀት መታደስ ይገባናል ሲሉ ተናግረዋል። የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልማታዊ መንግስት ለገጠመው የከረረ ተቃውሞ ተገቢ ምላሽ በመስጠት መፍትሄ ለማበጀቱ ግን በርካቶች ጥያቄ አላቸው። ዶክተር አወል አሎ የህግ ምሁር ሲሆኑ በአሁኑ ጊዜ በለንደን የኢኮኖሚክስ ትምህርት ቤት የሰብአዊ መብት ተመራማሪ ናቸው። ዶክተር አወል አሁን በኢትዮጵያ በተቀሰቀሱት ተቃውሞዎች የሚነሱ ጥያቄዎች በቀላሉ ፖለቲካዊና ኢኮኖሚያዊ ተብለው የሚለዩ እንዳልሆኑ ይናገራሉ እየተጠየቀ ያለው ጥያቄና የሚፈለገው አይነት ለውጥ ነሰሰርሊ ፖለቲካዊ ኢኮኖሚያዊ ተብሎ እንደዚህ ኢዝሊ ሊለይ የሚችል አይመስለኝም። ፖለቲካዊና ኢኮኖሚያዊ ፖሊሲዎች ኢትዮጵያ ውስጥ ኤክስትሪም የተሳሰሩ ናቸው። የአገሪቷ የምትከተለው ሞዴልም እኮ ዴቨሎፕመንታል ስቴት ሲባል መንግስት ኢኮኖሚ ውስጥ ትልቅ ሚና በሚጫወትበት ጊዜ ኢንቨስትመንት ዲሲሽን ዴቨሎፕመንት ፖሊሲስ በሚነደፉበት ጊዜ ፖለቲካዊ እይታዎች፣ ትኩረቶች፣ ፍላጎቶች ኢንቱ አካውንት የሚገቡበት ነው እና በዚህ አይነት ሞዴል ኦፍ ዴቨሎፕመንት ወይም ደግሞ ይህን አይነት ስቴት ስትራክቸር የሚከተል ሀገር ውስጥ ፖለቲካውና ኢኮኖሚው እንደዚህ ሻርፕ ተለይቶ የሚታይበት ሁኔታ ሊኖሩ አይችልም። በአፍሪካ ፈጣን ኢኮኖሚያዊ እድገት አስመዝግባለች የሚባልላት ኢትዮጵያ በዴሞክራሲያዊ ስርዓት ግንባታው አልተሳካላትም። የፖለቲካ ፓርቲዎች፣ ሲቪክ ማህበራትና መገናኛ ብዙሃን ተገፍተው የበይ ተመልካች ከሆኑ ሰነባበቱ። የሰብአዊ መብት ተሟጋቾች የኢትዮጵያ መንግስት ተቺዎቹን ያለበቂ ምክንያት ያስራል፣ ይከሳል እያሉ ይተቻሉ። ዶክተር አወል በኢትዮጵያ የመንግስት አወቃቀርም ይሁን በገዢው ፓርቲ ውስጥ ያለው ውክልና ፍትሐዊ አይደለም ሲሉ ይተቻሉ። በእሳቸው አባባል የኢትዮጵያ መንግስት የሚያቀነቅነው ልማታዊነት ይህንንው እውነታ ለመሸፈን የቀረበ አጀንዳ ነው። በእኔ እይታ መንግስት ትላልቅ ፕሮጀክቶች ላይ ኢንቨስት ያደርጋል። ሰው መሬቶች ይሰራዩ፣ የሀይል ማመንጫዎች ይገነባሉ። እነዚህ ትላልቅ ኢንፍራስትራክቸሮች ላይ የሚደረጉት ኢንቨስትመንቶች ጂዲፒውን ኢንፍሌት ያደርጉታል፣ ያተልጉታል። መንግስት የሚፈልገው ኤግዛክትሊ ያንን ፊገር ነው። ደብል ዲጂት የሚለው ናሬቲቭ መንግስት ማስቀመጥ ከሚፈልገው ይሄ የዴቨሎፕመንት ስቴት ፖሊሲ እና አገሪቷን ማሳደግ ናሬቲቭ ጋር ይሄዳል። ይሄ ለመንግስት አስፈላጊ የሆነበት ዋናው ምክንያት ምንድን ነው? ኢትዮጵያ ውስጥ ያለው የፓወር አሬንጅመንት ስታየው ኢፒርዴፍ ፓርቲ ውስጥ ሊሆን ይችላል፣ በመንግስት ደረጃም ሊሆን ይችላል። በፓርቲ ደረጃ ያለው ነገር ነው ወደ መንግስት ስትራክቸር ውስጥ የሚወርደው ያንን ስታይ ኤክስትሪም የሆነ ኢኒኳሊቲ አለ። በጣም ትልቅ አስሜትሪ ያለ በፓርቲዎቹ መካከል ቲፒኤልኤፍ ሰላሳ ስምንት ሰላሳ ዘጠኝ ሜምበር ኖሮት ተወካዮች ምክር ቤት ውስጥ ኦልሞስት ሀገሪቷ ውስጥ ኮምፕሊት የሆነ ዶሚነንስ አለው ያንዳንዱ ሴክተር ላይ። ያ አይነት ሲስተም ዲሞክራቲክ የሆነ ሲስተም ሊሆን አይችልም። ከፓርላማው እስከ ስራ አስፈጻሚውና ሕግ ተርጓሚው ዲሞክራቲክ የሆነ የሕግ የበላይነት በሚከበርበት ኮንቴክስት ውስጥ ሊሰራ የሚችልበት ሁኔታ መስቀል አይችልም። ያንን የቲፒኤልኤፍ ዶሚኔሽን ሜንቴን ለማድረግ ማለት ነው። ያ ዲሞክራቲክ ዲፊሲት ሁሌ የሚኖር ከሆነ ዴቨሎፕመንት እንደ ትልቁ ጎል እንደ ትልቁ የኢትዮጵያ መፈክር መቅረብ መቻል አለበት። ለዚህም ነው ብዙ ጊዜ ዲሞክራሲ የሚለው ነገር ዝም ብሎ አንዳንድ የሚወረወር ነገር ነው። ግን ዋናው ችግራችን መንግስት ብሎ የሚያስቀምጠው ነገር ህዝቡን ከድህነት ማውጣት ነው ነው የሚሉት። እንግዲህ ያው እንደ መንግስት ለህዝቡ እናቅልህለን፣ ይሄ ነው ችግርህ፣ እዚህ ላይ እየሰራን ነው ነው ከዛ ስትለካው ግን ይሄ ቲ ፒ ኤል ኤፍ ያለው ዶሚነንስ በመንግስት ደረጃ የሚወጡት ፖሊሲዎች፣ የተለያዩ ቁልፍ ቦታዎችን የያዙት ግለሰቦች ከአንድ ብሔር የመምጣታቸው ሁኔታ ኢቨን አት ዘ ፕራይቬት ሌቭል የሚደረጉ እንቅስቃሴዎችና ና ኢንቨስትመንቶች ካርቴል እንዲሆኑ አንድ አካባቢ ላይ ተይዞ እንዲቆዩ አድርጓል ማለት ነው። የገዢው ፓርቲ ምክር ቤት ካካሄደው ጉባኤ በኋላ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሰጡት መግለጫ ለኢትዮጵያ ወጣቶች ስራ መፍጠር የሚችሉ እቅዶች መዘጋጀታቸውን ተናግረዋል። የጠቅላይ ሚኒስትሩ መንግስት እንዲህ አይነት ቃል ሲገባ የመጀመሪያው አይደለም። ከቀጠናው ሀገራት አኳያ የተሻለ መረጋጋት የነበራት ኢትዮጵያ ከውጭ ሀገራት በሚገኝ የገንዘብ ድጋፍና ብድር የኤሌክትሪክ ማመንጫዎች፣ መንገዶች፣ የባቡር አገልግሎት ብትገነባም የአገሪቱ ዜጎች የኤሌክትሪክ ኃይልና የመጠጥ ውሃ ችግሮች አሉባቸው። ዶክተር አወል ኢትዮጵያ ያስመዘገበችው እድገት ቢኖርም በዜጎች ህይወት ላይ ተጨባጭ ለውጥ አላመጣም ሲሉ ይናገራሉ። በተወሰነ ደረጃ የፈጠሩት እድል አለ። ያ እድል ግን ይህን የሚያክል ህዝብ መቶ ሚሊዮን አካባቢ ነው ኢትዮጵያ ህዝብ ዛሬ፣ ያንን ህዝብ ሊጠቅም የሚችልበት አቅም አልነበረውም። ከዛ ጋር አብሮ ሊሄድ የሚችል መሰረታዊ የሆነ ኢንፍራስትራክቸር፣ የሰውንም አቅም የማሳደግ የፖለቲካ ምህዳሩን የማስፋት ስራ መሰራት መቻል አለበት። ትላልቅ ፕሮጀክቶች ላይ የሚደረጉት ኢንቨስትመንቶች የሚፈልገውን ያህል መምጣት እንዲችሉ ማለት ነው። ያ አልተደረገም። አብዛኛው ዴቨሎፕመንት ፕሮጀክቶች የመንግስትን ፖሊሲ በተለይም ደግሞ የቲፒኤልፍ ዶሚኔሽን ጀስቲፋይ ከማድረግ አንጻር ነው የሚታየው። አንድ ፕሮጀክት ለጂዲፒ እድገቱ ኮንቲኒ የሚያደረግ ከሆነ ጠቃሚ ነው። በሌላ መልኩ ደግሞ የቲፒኤልፍን ኢንትረስት ፖለቲካዊ ኢንትረስት ማለት ነው አጠቃላይ የአገሪቷን ኢኮኖሚ ኢንትረስት ሳይሆን ያን ፖለቲካል ኢንትረስት ፕሪዘርቭ ማድረግ የሚችል ከሆነ ኢንቨስት ይደረጋል እንደዛ አይነት ነገሮች ላይ እነዛ ነገሮች ደግሞ ኔሴሰርሊ ደሃውን ህዝብ አብዛኛውን የኢትዮጵያ ህዝብ በቃ ሊያደርጉ ያደርጉ አይችሉም ደቨሎፕመንቱ ዴቨሎፕመንቱ ደግሞ ስታየው ብዙ ጊዜ ቶፕ ዳውን ነው ሰዎች እንዴት ነው ይሄ ነገር እንደገና መታየት አለበት እንደገና መጠየን አለበት በሌላ አይነት መልኩ ተግባራዊ ሊደረግ አይችልም ወይ የማለት እድል እንኳን የማያገኙ ከሆነ እና ጥያቄ መጠየቅ ለተለያዩ ችግሮች የሚያጋልጥ የሚያስገበግድ የሚያሳስብ ከሆነ ይሄ ቶፕ ዳውን ዴቨሎፕመንት ነው የሚሆነው የህዝብ ድጋፍ የለውም ህዝቡ ከዛ አይጠቀምም ማለት ነው ሀገሪቷ አላደገችም ማለት አይደለም ኦፍኮርስ ከቤዝ ላይን የጀመረ ሀገር ነው ምንም ምርት የማይመረትበት ሀገር ሰደንሊ ያን ያህል ቁጥር ያለው ሰው ማምረትና የተወሰነ እንቅስቃሴ ሲኖር አገሮች ያድጋሉ በፍጥነት ከዛ በላይም ማደግ የሚችል ነገር ይመስለኛል ነገር ግን ህዝቦች ሊጠቀሙ ያልቻሉበት ዋናው ምክንያት ፖሊሲውን ድራይቭ የሚያደርገው ዋናው ከንሲድሬሽን ከጀርባ ያለው ስርዓቱ አሁን ያለውን አይነት ኢምባላንስ የአንድ ጉብ ተጠቃሚነትን ማረጋገጥ ስለሚፈልግ ነው። ትልቁ ችግር አይ ቲንክ እዛ ያለ ይመስለኛል። የምስራቅ እስያ ሀገራት ከግብርና ወደ ኢንዱስትሪ ኢኮኖሚያቸውን ለማሸጋገር የልማታዊ መንግስት ስልትን መከተላቸው ይነገራል። ኢትዮጵያ ይህንኑ ስልት ስትከተል ከምስራቅ እስያ ሀገራት ጋር የሚያመሳስላትም የሚያለያያትም ጉዳዮች መኖራቸውን በዘርፉ የተደረጉ ጥናቶች ይጠቁማሉ። ሙለታ ይርጋ ለደቡብ አፍሪካው ስቴለንቦሽ ዩኒቨርሲቲ የፐብሊክ ሊደርሺፕ ትምህርት ቤት ባቀረቡት ጥናታዊ ጽሁፍ የምስራቅ እስያ አገራት የልማታዊ መንግስትን ሞዴል በዴሞክራሲያዊ መንገድ ሲከተሉ፣ ኢትዮጵያ በአንጻሩ አምባገነናዊነትን መምረጧን ገልጠዋል። ዶክተር አወላሎ ኢትዮጵያ የምትከተለው የልማታዊ መንግስት ሞዴል አሁን ከማይመለስበት የውድቀት ደረጃ ላይ ደርሷል ሲሉ ይናገራሉ። አን አሁን ላይ ደረሰ ይመስለኛል ኢትዮጵያ ሞዴል ኦፍ ዴቨሎፕመንታል ስቴት ሌሎችን ዴቨሎፕመንታል ስቴት የሚባሉትን ሀገሮች እና ይህንን ሞዴል የተጠቀሙ ሀገሮችን ስታይ በተለይም ለውጥ ያስገኙ ሀገሮች አሉ። በነገራችን እዛ አካባቢ ያለውን ሁኔታ ስታይ እንደዚህ አይነት ፓትሮኔጅ ሲስተም ኤትኒክ ቤዝድ ኒፖቲዝም አታይም እነዛ ነገሮችን። ቻይናን ቲፒክሊ ብታይ ለምሳሌ ከብሔር ጋር የተያያዙ ፓርቲ ውስጥ በተወሰነ ብሔር የመጡ ግለሰቦች ፓርቲውን ዶሚኔት የሚያደርጉበት ኤንድ ዜርፎር የአገሪቷን ፖሊሲ ለዛ ብሔር ለዛ ከዛ ብሔር ላይ የሚመጡ ኤሊቶች በሚጠቅም መልኩ ነገሮች ማኒፑሌት የሚያደርጉበት የሚደረጉበት ሁኔታ የለም። አውቶሪታሪያን የሆነ ሲስተም ነው። ነገር ግን ያንን አውቶሪታሪያን ግን የሚጠቅመው ፓርቲው በእነሱ እይታ የሀገሪቷ ቪዥን መሆን አለበት ብሎ ለሚያስቡት ነገር ነው። የእኛን ልዩ የሚያደርገው ምንድን ነው? ዲሞክራቲክ አለመሆኑ ብቻ ሳይሆን አውቶሪታሪ አውቶሪታሪዝሙ ትኑ ማይኖሪቲ ከሚመጡ ኤሊቶችን ኢንትረስት ከመጠበቅ አንጻር ነው ቪዥን የተደረገው ያ ነው። ከአሁን በኋላ ወዴት ወዴትም እንዳይሶ ዴሊንት እያደረሰው የሚመስለኝ ነኝ። ህዝብ ማንዴት ያሌለው አንድ የአመራር አካል ዴቨሎፕመንትን እንደ ብቸኛ ሶርስ ኦፍ ሌጂትመሲ እየተጠቀመ ለተወሰነ ጊዜ ሊጓዝ ይችላል። ነገር ግን ያ የልማት ወይም ዴቨሎፕመንት የሚባለው ናሬቲቭ አድራብል የሚያደርግ ከሆነ አሁን ኢትዮጵያ ውስጥ ባለው ሁኔታ ማለት ነው። የዴቨሎፕመንታል ፓራዳይሙ ብቻ ሳይሆን አጠቃላይ ስቴቱም አራብል የሚያደርግበት ሁኔታ ይፈጣል ማለት ነው። ግለሰቦች፣ ህዝቦች በተለይም በኢትዮጵያ አይነት ዳይቨርስ የሆነ ይሄ ዳይቨርሲቲ ደግሞ የህገ መንግስት እውቅና ተሰጥቶት ፓርቲዎች፣ ህዝቦች በማንነታቸው በሚደራጁበት አገር ውስጥ ይህ የዴቨሎፕመንታል ስቴት አይነት ኮንሽስነስ እና ሴንሲቲቪቲ መፍጠር ትልቅ ስራ ይጠይቃል። ነገር ግን አንድ ግሩፕ የሚመጡ ኤሊቶች ሲስተሙን ዶሚኔት የሚያደርጉ ከሆነ ዲቨሎፕመንታል ስቴት እንዲሰራ የሚችልበትን መሰረቱን መስራት አትችልም ማለት ነው። ሲስተሙ ኮላፍ ለማድረጉ ዋናው ምክንያት ይሄ በአንድ ኤትኒክ ግሩፕ ሲስተሙ ዶሚኔት መሆኑ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተወካዮች ምክር ቤት በመጪው አዲስ ዓመት ስራውን በይፋ ሲጀምር በመንግስታቸው ውስጥ የአወቃቀር ለውጥ እንደሚኖር ፍንጭ ሰጥተዋል። ምናልባትም ሹም ሽር ሊካሄድ እንደሚችል ይጠበቃል። ገዢው ፓርቲ አገሪቱ የገጠማትን ቀውስ በዘላቂነት መፍታት ስለመቻሉ ግን የሚታወቅ ነገር የለም። አድማጮች፣ የዛሬው የኢኮኖሚው ዓለም መሰናዶ ተጠናቋል። እሸት የበቀለ ነኝ። ጤና ይስጥልኝ።